መዝሙር 33 እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስባቴሁ ውስተ አፉየ በእግዚአብሔር ተከብር ነፍሴ ይስምዑ የዋሃን ወይ ትፈስሁ አእብይዎ ለእግዚአብሔር ምስሌየ ወናልዕል ስሞ ህቡረ ኀሠሥክዎ ለእግዚአብሔር ወተሰጠኒ ወንኩሉ ምንዳቤየ አድኀነኒ ቅረቡ ሀቤሁ ወያብርህ ለክሙ ወኢይትኀፈር ገጽ ክሙ ዝንቱ ነዳይ ጸርኀ ወእግዚአብሔር ሰምዖ ወንኩሉ ምንዳቤሁ አድኀኖ ይትዓየን መልአከ እግዚአብሔር አውዶሙ ለለፈርህዎ ወያድኅኖሙ ጣሙ ወታ እምሩ ከመሄር እግዚአብሔር ብጹእ ብእሲ ዘተወከለ ቦቱ ፍርህዎ ለእግዚአብሔር ኩልክሙ ቅዱሳኑ ስማልቦሙ ተጽናሰ ለእለ ፈርህዎ ብዑላንሰ ነድዩ ወርህቡ ወለሰ የሀስዎ ለእግዚአብሔር ኢተጸነሱ ሁሉ ሰናያት ንዑ ደቂቀ ወስምዑኒ ፈሪሀ እግዚአብሔር እመሃርክሙ መኑ ውእቱ ብእሲ ዘይፈቅድ አይዎ ወያፈቅር የራይ መዋዕለ ሰናያተ ከላ ልሳነከ እምኩይ ወከናፍሪ ከኒ ከመየንብባ ጉህሎተ ተጋ ስምኩይ ወግበር ሰናየ ህሰሳ ለሰላም ወዴግና ስማይንቲ ወለ እግዚአብሔር አበጻድቃኑ ወእዝኑሂ ሀበ ስእለቶም ገጹ ለእግዚአብሔር ሀበል ገብር ወኩየ ከመይ ሰሩ ምድር ዘክሮም ጸርሁ ጻድቃን ወእግዚአብሔር ሰምኦም ወም ኩሉ ምንዳቤ ሆሙ አድሃኖሙ ቅሩብ እግዚአብሔር ለይዋሃነ ልብ ወያድህኖሙ ለትሁታነ መንፈስ ብዙህ ማሞሙ ለጻድቃን ወምኩሉ ያድኅኖሙ እግዚአብሔር እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ ወኢይትቀጠቀጥ አሐዱ እምውስቴቶሙ ሞቱ ለኃጥእ ጸዋግ ለሰ ይጸልእዋ ለጽድቅ ይን የሰሁ ይቤዙ እግዚአብሔር ነፍሳተ አግብርቲሁ ወእየን የሰሁ ኵሎሙ እለ ተወከሉ ቦቱ